የታንዛኒያ ፖሊስ ባለፈው ሳምንት በህገወጥ መንገድ ወደ ግዛቱ እየገቡ ያሉ ኢትዮጵያውያን ስደተኞች እያሰረ ወደ ኢትዮጵያ እንደሚመልስ ነው ያስጠነቀቀው። እና በሁለት ትናንሽ ክፍሎች ባሉ አነስተኛ ቤት የታጨቁ ወደ አርባ የሚሆኑ ኢትዮጵያውያንን መያዙን ነው ያስታወቀው። እና ምንድን ነው ወጣ የተባለውስ ህግ እንዴት ነው? እርግጥ ባለፈው ወር ታህሳስ ሀያ ዘጠኝ ቀን ሁለት ስምንት ዓመተ ምህረት ላይ የታንዛኒያ መንግስት የስደተኞች ጉዳይ ክፍል ከፈቃድ ውጭ በህገወጥ መንገድ በታንዛኒያ የገቡ ስደተኞችን እና ያለ ፈቃድ የሚሰሩ ሰዎችን አድኖ ለመያዝ ሀገር አቀፍ ዘመቻ ማወጁን ገልጿል። ከዛ በኋላ በተለይ ከኢትዮጵያ፣ ከኤርትራና ከሶማሊያ በርካታ ህገወጥ ስደተኞች በሀገሪቱ እንደሚኖሩና ያለፈቃድ ያለ ፈቃድ ስራ ላይ እንደተሰማሩ ስደተኞች ጉዳይ ክፍል ገልጸዋል። ከዛ በኋላ የሀገር ውስጥ ጉዳይ ሚኒስትሩ ቻርለስ ታንጓ እነዚህን በህገወጥ መንገድ ሀገሪቱ ውስጥ ገብተው ስራ ላይ የሚገኙ ህገወጥ ስደተኞችን አድነን አውጥተን የሚገባውን የስራ ስከታተተን ወደ ሀገራቸውን መልሳቸዋለን ብለው ነበረ። ከትላንት በስቲያም በድጋሚ ይህንን ሀሳባቸው ደግመው ገልጸዋል። የታንዛኒያ መንግስት ባለስልጣናት ወደ ደቡብ አፍሪካ ለመሻገር በህገወጥ መንገድ ወደ ሀገሪቱ የገቡ ኢትዮጵያን ስደተኞችን ወደ ሀገራቸው ለመመለስ ድጋሚ ዝተዋል። የሀገር ውስጥ ጉዳይ ሚኒስትሩ ቻርለስ ትንዘዋም ህገወጥ ኢትዮጵያን ስደተኞችን እና ሌሎች በሀገሪቱ የገቡ ስደተኞችን ይዘን የስር ቅጣት ይሰጣለን፣ ከዛ ወደ ሀገራቸው እንመልሳለን ብለው ተናግረዋል። እንደሚታወቀው ከኢትዮጵያ በተለይ ከደቡብ ኢትዮጵያ ወደ ደቡብ አፍሪካ ለመሻገር ታንዛኒያን እንደ መሸጋገሪያ ኮሪዶር ነው የሚጠቀሟት እና በርካታ ህገወጥ ስደተኞች በህገወጥ መንገድ ታንዛኒያ ይገባሉ፣ በህገወጥ መንገድ ከታንዛኒያ ይወጣሉ። ከዚህ በፊት ወደ መቶ ሰባ ኢትዮጵያውያን ከዛም በዚው አምሳ ኢትዮጵያውያን በቅርብ ተይዘው እንደነበረ የሚታወቅ ነው። እነዚህ የተያዙት ኢትዮጵያውያን እንግዲህ ወደ ኢትዮጵያ ተመልሰዋል ወይንስ እስር ላይ ናቸው? አሁንም ብዙውን ጊዜ በህገወጥ መንገድ ሀገሪቱ በመግባታቸው እና በህገወጥ መንገድ ከሀገሪቱ ለመ መውጣት በመሞከራቸው ምክንያት ይከሰሱና የአንድ አመት የሁለት ዓመት እስር ይፈረድባቸዋል። ያን እስራቸውን ካጠናቀቁ በኋላ ነው ወደ ኢትዮጵያ የሚመልሷቸው እና በርካታ በእስር ላይ የሚገኙ በታንዛኒያ እስር ቤቶች የሚገኙ በርካታ ኢትዮጵያውያን አሉ። እንግዲህ ከኢትዮጵያ ህገ ወጥ የሰው አዘዋዋሪዎች እንዳሉ ነው የሚነገረው። በዚሁም መንገዱን ወደ ታንዛኒያ፣ ወደ ደቡብ አፍሪቃ የሚያመሩ እንደዚሁ የህገ ወጥ አዘዋዋሪዎች አሉና እነዚህን ለማስቆም የተደረገ ጥረት የለም በታንዛኒያም ሆነ በኢትዮጵያ በጣም ትልቅ እርምጃ ተደርጎ የነበረው እንደሚታወሰው በአውሮፓ ሁለት ሺ አስራ ሁለት ሰኔ ወር ላይ አርባ ኢትዮጵያን በመኪና ውስጥ ኮንቴነሩ ሳፍ ነው በመሞታቸው ታንዛኒያ ውስጥ፣ ከዛ በኋላ በወቅቱ የነበሩት የሀገሪቱ ፕሬዚዳንት ጃካያ ኪክዌቴ በመላ ሀገሪቱ የሚገኙ ህገወጥ ስደተኞች እንዲያዙና ወደ ሀገራቸው እንዲመለሱ በማዘዛቸው ምክንያት በርካታ ቁጥር ያላቸው ወደ አስራ ሁለት ሺ ሰባት መቶ አራት የሚሆኑ ስደተኞች ይዘው ነበረ። በርካታዎቹ መልሰዋቸዋል። ሁለት ሺ አስራ አራት አመተ ምህረት ስንታይ ወደ ሁለት መቶ ሀምሳ ሰው ስደተኞችን ወደ ኢትዮጵያ መልሰ ደርሷል። የስደተኞች ድርጅት፣ ከዛም በተጨማሪ በተለያየ ጊዜ ስደተኞች እያዛሉ ታሶ ይመለሳሉ። ነገር ግን የስደተኛው ፍሰት እየጨመረ እንጂ አልቀነሰም። በተለያዩ ምክንያቶች፣ አንደኛ አብዛኛዎች ወደ ደቡብ አፍሪካ የሚሻገሩ ስደተኞች በተለይ ሀድያ እና ከምባታ ከሚባሉ አካባቢዎች ነው። ህገወጥ የሰው ዝውውር የሚያደርጉትም የዛው አካባቢ ሰዎች ናቸው። በዚህ ላይ በዚህ በህገወጥ የሰው ዝውውር ህግ አስፈጻሚ ፖሊስ እንደዚው በተለያየ ቦታ በተለይ ከኢትዮጵያ ከታንዛኒያ ማ ደቡብ አፍሪካ ድረስ የሚደርሱ የህግ አስከባሪ አካላት የሚሳተፉበት ስለሆነ ችግሩ በጣም የሰፋ ነው። ከመያዛቸው ባለፈ በተለይ ቻካ ውስጥ ጥለዋቸው አንዳንድ ጊዜ ይመጣሉ። እነዚህ ህገወጥ የሰሩ የሚያደርጉ ሰዎች እና የአንበሳራት የሚሆኑ በርካታ ስደተኞች አሉ። መንገድ ጠፍተዋቸው የሚያዙ አሉ። በረሀ ሚዳልቁ በችግር የሚሞቱ በርካታ ስደተኞች ናቸው ያሉ። ፋሲል ግርማ፣ ከናይሮቢ ለሰጠህን ቃለ ምልልስ አመሰግናለሁ። እኔም አመሰግናለሁ።